የድሬዳዋ አስተዳደር በከባድ ጭነት መኪኖች መኪኖችና ሌሎችም አሽከርካሪዎች አማካኝነት ኮሮና ቫይረስ ከጎረቤት ሀገሮች ወደ ኢትዮጵያ እንዳይገባ ለመቆጣጠር እየሰራ መሆኑን አስታውቀዋል። መዳረሻቸውን ድሬዳዋ ያደረጉ የአንድ መቶ ሀምሳ ከባድ መኪኖች አሽከርካሪዎች በተለየ ማቆያ እንዲቆዩ እንደሚደረግ የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለቪኦኤ ገልጸዋል። ድሬዳዋን አቋርጠው ወደ መሀል ሀገር የሚሄዱ ተሽከርካሪዎችም አስፈላጊው የጤና ምርመራና ትምህርት እንደሚሰጣቸው ተናግረዋል። አዲስ ቸኮል አነጋግሯቸዋል የጤና ቢሮ ኃላፊዋን። ባለፉት ሰባት ቀናት በትግራይ ክልል ኮሮና ቫይረስ የተገኘባቸው ስምንቱም ኢትዮጵያውያን የከባድ መኪና አሽከርካሪዎች ወይም ረዳቶቻቸው መሆናቸውን የክልሉ ጤና ቢሮ ያወጣው መረጃ ያመለክታል። አብዛኞቹ ከጅቡቲ የሚነሱና የፈሳሽና የደረቅ ጭነት አሽከርካሪዎች ደግሞ በድሬዳዋ በኩል ነው የሚያልፉት። በአማካይ 150 ከባድ ተሽከርካሪዎች በየቀኑ ድሬዳዋን አቋርጠው ወደ ተለያዩ የአገሪቱ አካባቢዎች አልፋሉ። እነኝህን ተሽከርካሪዎችና አሽከርካሪዎቻቸውን ለኮሮና ቫይረስ መተላለፍ መንስኤ እንዳይሆኑ የድሬዳዋ አስተዳደር ባለፉት ወራት ሲሰራቸው የነበሩ ስራዎች እንደነበሩ የአስተዳደሩ ጤና ቢሮ ኃላፊ ወይዘሮ ለመለበዛቤ ይናገራሉ። እንግዲህ እነሱን ሹፌርና ረዳቶቻቸው ብቻ ናቸው እንዲመጡ የሚጠበቀው። ስለዚህ እሱን ማዕከል ያደረገ የኛ የጤና ባለሙያዎች፣ በጎ ፈቃደኞች እና የጸጥታው ዘርፍ በጋራ ሆነው የገንዘብ ክፍያ ቦታው ላይ መኪኖቹን በማስቆም አንደኛ መጀመሪያ ሹፌሩ፣ ረዳቱ እጃቸውን እንዲታጠቡ ሁለተኛ የሙቀት ልኬት ይደረግላቸዋል። ትምህርት ይሰጣቸዋል። ሙሉ መረጃቸው ይወሰዳል። ስማቸው፣ አድራሻቸው፣ የታርጋ ቁጥራቸው ሙሉ የሆነ መረጃ በጽሁፍ ይወሰዳል። ስልክ ቁጥራቸው ይወሰዳል፣ ለቀጣይ ክትትል ማለት ነው። መሰረታዊ የሆኑ መረጃዎች ይሰጧቸዋል፣ ራሳቸውንና ኅብረተሰባቸውን እንዴት መጠበቅ እንዳለባቸው ይነገራቸውና በዛ መንገድ መኪናውን ደግሞ ሙሉን ከላይ ማለት ነው ጭነታና ሰወረድም ግን እንደዛው እንዳለ ሙሉን ዲስኢንፌክት ይደረጋል ማለት ነው። ርጭት እሱ ይደረግና ይለቀቃሉ ማለት ነው። ይገባሉ ግማሾቹ ስ ብዙዎች ክሮስ አርገን ነው የምንሄደው ይላሉ። ድሬዳዋ አይደለም ድስንሽ ናቸው። ድሬዳዋ ድስንሽ ናቸው የሆኑትንም ደግሞ አድቫይዝ አድርገን እንምሰራው። በየመሀሉ አጠራጣሪ ሙቀት መጨመር የታየባቸውን አሽከርካሪዎች ሙቀት እንደሚለኩ የተናገሩት ወይዘሮ ለምለም ሆኖም እስከዛሬ አንድም አሽከርካሪ የኮሮና የኮሮና ቫይረስ እንዳልተገኘበት ይናገራሉ። ይሁንና የሰውነት ሙቀትን በመለካት ብቻ የኮሮና ቫይረስ ያለባቸውን ለመለየት መሞከር በቂ እንዳልሆነ ወይዘሮ ለምለም ይስማማሉ። ቫይረሱ እስከ 14 ቀን ራሱ ሊደብቅ እንደሚችል እና አንዳንዶችም ምልክት ላያሳዩ እንደሚችሉ ጥናቶች ያሳያሉ። እነሱን ከመቆጣጠር አንጻር ከፌዴራል የሚጠበቅ ውሳኔዎች እንዳሉ ይናገራሉ ወይዘሮ ለምለም። መመርመር ይኖርብን አይኖርብን አቅጣጫ በጤና ጥበቃ፣ የትራንስፖርት ሚኒስቴር የሚመለከታቸው አካላቶች እየተወያዩ ነው ወጥ የሆነ አሰራር ለመዘርጋት ሂደት ላይ ናቸው። ኦልሬዲ ፋይናላይዝ እያደረጉ ነው። እሱ እንዳለቀ ያንን ተከትለን እኛም በወጣልን አቅጣጫ መሰረት እንመረምራለን። የሚያርፉበትንም ቦታ መወሰን ካለብን እሱን እያየን የምንሄደው ነው የሚሆነው። እስካሁን ግን የማስተማሪው ስራ ነው የምንሰራው። ግን ሙቀት ልኬታቸው ከፍ ያሉትን ግን እኛ አስተምረን ለይተናቸው ናሙና ወስደን መመራ ውጤታቸውን እናሳውቃቸዋለን። ድሬዳዋ ላይ በአማካይ መቶ ሃምሳ ሚሆን መኪና ያልፋል ይገባል። ከባድ መኪና እቃ የጫነ ነዳጅ የጫነ የተለያየ ነገር ማለት ነው። እነሱን ሁሉ አሁን ሆቴል ማስመረጥ አለብን ወይ ምን ማድረግ አለብን የሚለው አቅጣጫ መውረድ አለበት። መጀመር ሁሉም ጋር ወጥ የሆነ አሰራር መዘርጋት አለበት እና እኛ እስከዚያው ምንድን ያደረግነው ነው እንዳለ ድሬዳዋ ላይ ያሉ ሆቴሎች አልጋ ስንት እንዳላቸውና ሂሳቡ ስንት እንደሆነ ለይተናል። ከቱሪዝም ጋር ተጋግረን ሊስታቸውን ይዘናል። አሁን በቀጣይ እንግዲህ አቅጣጫው ሲወጣ መመሪያው ሲወጣ ምንድን ነው የምናደርገው ይህንን እያሳየን እዛ ቦታ ላይ እኛ የጤና ባለሙያና የጸጥታውን ዘርፍን እንዲሁ ሰው አሎኬት አድርገን ሰዎቹን በቀጣይ ፎሎ ማድረግ ነው። ለጊዜው ግን የድሬዳዋ አስተዳደር ከአደጋ ስጋት ስራ አመራር ጋር በመተባበር ከጅቡቲ እልጭ ነው የሚያመጡ አንድ መቶ አምሳ ከባድ አሽከርካሪዎች በለይቶ ማቆያ እንዲቆዩ ይደረጋል ብለዋል። እነሱ ደግሞ በራሳቸው መስሪያ ቤቱም ተዘጋጅቷል። ምንድነው የተዘጋጀው? አንደኛ ማረፊያ ቦታቸውን እዚያው መኪናቸው ውስጥ እንዲያርፉ ማረፊያ ቦታቸውን ለይተውላቸዋል። ምግብ የሚበሉበትን ሻይ ቡና የሚጠጡበትን ለይተውላቸዋል። እንዲሁም ደግሞ ወደ ማረፊያ ቦታቸውና ወደ መመገቢያ ሲመጡ ሙቀት ልኬት እንደሚያደርጉላቸው ሙቀት መለኪያም ገዝተዋል፣ ሰውም መድበዋል። እኛም ደግሞ ይህንን የሚከታተል አካል መድበናል። ስለዚህ ችን ቀጣይ ሶስት አራት ቀን የሹፌሮች ቁጥራቸው ሊበዛ ይችላል። ሁለተኛ ድሬዳዋ ላይ የሚያራግፉ ናቸው። ድሬዳዋ ላይ ሶስት ቀንም አራት ቀንም ሊቆዩ ይችላሉ። ነገር ግን ከመስሪያ ቤቱ የደረሰን መረጃ አራግፎ ቶሎ ሊወጡ ይችላሉ የሚል ነው። ግን ባሉበት ሰዓት ወደ ከተማው እንዳይወጡ እዛው ምግባቸውን የሚበሉበት የሚያድሩበት፣ ሻይቡናቸውን እዛው የሚሉበትን ሁኔታ መስሪያ ቤቱ ተዘጋጅቷል። የሚያስፈልገውን ነገር ለይተናል። እኛም በበጎ ፈቃደኞች ጋር በመተባበር ማድረግ ያለብንን ማገዝ ያለብንን በሰውም ቴምፕሬቸር መለኪያውንም ቴርሞስካነሩን ማለት ነው እሱንም ተጨማሪ አድርገን እንዲሁም ደግሞ የማስተማሩንም ስራ አፍና ፍንጫቸውን እንዲሸፍኑ ማስክ እዛ ጋር በብዛት እንዲቀርብ አቅጣጫ አስቀምጠናል። ይህንንም እየተከታተልን በጋራ የምንሰራው ነው የሚሆነው ማለት ነው። በተመሳሳይ የፌዴራል ትራንስፖርት ባለስልጣን በቃሊቲ ጉምሩክ ጣቢያ የኮሮና ቫይረስ ምርመራ መጀመሩን አስታውቋል። ባለስልጣኑ በተሽከርካሪዎች ላይ የጸረ ተዋሳያን ርጭት ከመጀመርና የግንዛቤ ማስጨበጫ ትምህርት ከመስጠት ባሻገር ከግንቦት ሰባት ጀምሮ በአሽከርካሪዎች ላይም የኮሮና ቫይረስ ምርመራ እንደጀመረ ተናግሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል